ኢኮኖሚው አለ በአንድ ሀገር ኢንቨስትመንት እንዴት ሊመጣ ይችላል? ወይንም አንድ ሰው እንዴት ሀብቱን ይዞ ወደ ኢንቨስትመንት ይገባል? በዩናይትድ ስቴትስ ቺካጎ ክፍለ ግዛት ሃርፐር ኮሌጅ የምጣኔ ሀብት መምህር ፕሮፌሰር ጌታቸው በጋሻው ማብራሪያ አላቸው ሮች እድል የሚሰጥ መሆኑን በሚያምንበት ጊዜ ነው። ይሄ ምን ማለት ነው? በመንግስት ላይ እምነት ሲኖረው ይህ መንግስት ብሔራዊ ስሜት ኖሮት ለአገር ጥቅም ሊውሉ የሚችሉ ኢንቨስትመንቶችን የሚደግፉ ፖሊሲዎችን የሚያራምድ ነው ብሎ ማመን በአንድ በኩል በሌላው በኩል ደግሞ ህዝብ በዚህ መንግስት ላይ አመኔታ ያለውና የተረጋጋ ስርዓት በዚህ መንግስት አገኛለሁ ብሎ ተቀብሎ የሚተደ የሚደገፍለት መሆኑን ሲያምን ነው። እንግዲህ በፖለቲካው ረገድ ይሄ ሲሆን፣ በኢኮኖሚ በኩል ደግሞ እንዲሟላለት የሚፈልገው አንድ ሰው ይሄንን ለማድረግ ይሄ መንግስት ጠቅላላ ብሔራዊ የኢኮኖሚ ፖሊሲ ማለት የማክሮ የኢኮኖሚ ፖሊሲ ማለት የመንግስት ገንዘብ ፍሳሽ ሀብታቸውን ሲያረጋግጥ ነው። የምጣኔ ሀብት እድገትን ለማምጣት ዋናው ትኩረት ምን ይሆን? ኢትዮጵያስ ምን ማድረግ አለባት? በአሁኑ ጊዜ በቨርጂኒያ የሚገኘው ኮሌጅ ኦፍ ዊሊያም ሜሪ የምጣኔ ሀብት መምህሩ ዶክተር ብርሃኑ አበጋዝ መልስ አላቸው። አገሮች የኢኮኖሚ እድገት ፈጣንና ሁሉንም የሚያሳትፍ የኢኮኖሚ እድገት ለማግኘት ሁለት ዋና ዋና መንገዶች ይጠቀማሉ። አንደኛው ኢንቨስትመንት ነው። እንግዲህ ኢንቨስትመንት ስንል ያው የገንዘብ ኃይል የካፒታል ኃይል አለ። በመንገድ ወጥ ቤት የኃይል ማምረቻዎች የሚሰሩበት ማለት ነው። ሌላው ደግሞ የሰው ኃይል ነው። ተለይ የተማረ የሰለጠነ የሰው ኃይል ነው እና እነዚህን በማጎልበስ እድገት ማሳየት ይቻላል። እና እንደውም ሀገሮች እድገት ሲጀምሩ በዚህ ነው በኢንቨስት ኢንቨስትመንት መረር በሆነ ሞተር ነው የሚያድኩት እና እንደ ኢትዮጵያ ያላሉ ሀገሮች መሰረታዊ የሆኑ ኢንቨስትመንቶች ያ ግን ዋናው ትኩረት ግን ያላትን የሰው ሀብት፣ የመሬት ሀብት ከዝቅተኛ ምርታማ ከሆኑት ክፍለ ኢኮኖሚዎች ወደ ከፍተኛ፣ ከገጠር ወደ ከተማ፣ ከግብርና ወደ ኢንዱስትሪ ተሸጋግርበትእና የምታካክስበት ስልት ነው እድገቷን በአሁኑ ጊዜ የሚወስነው። ፕሮፌሰር ጌታቸው ኢትዮጵያ ላለፉት ሀያ ሰባት አመታት የተከተለችው የምጣኔ ሀብት መርህ ከሙያዎት አንጻር እንዴት ይገመግሙታል? ማይችል በየትኛውም የኢኮኖሚ ሞዴል ለመተንተን የማይቻል አስቸጋሪ የሆነ በዘፈቀደ የሚካሄድ እና ዘረፋ እና ሙስና ጉበኝነት እና ቡድናዊ ጥቅሞችን የመጠበቅ ቦታው የሚጀመሩ እጀ ተጀምረው የቆሙ ገና የሚያልቁ የሚቀጥሉ መሆናቸውን ማላውቃቸውን ብዙ አያለው መንገዶች ይቀደዳሉ እና በጣም የጠበቡ መንገዶች እና የከተማ እድገትንም በደንብ የተከተሉ የማይመስሉ ወደፊት የመንገድ ስፋት ቢፈለግ ብዙ ህንጻዎችን ማፍረስ እንደሚኖርባቸው ይታየኛል እና ለጊዜው በዚህ በብድር የሚገኘው በስጦታ እና በድ የሚሊኒየም ዲቨሎፕመንት ጎል ተብሎ በዩናይትድ ኔሽንስ ደረጃ ኢትዮጵያ ብዙ ገንዘብ ካገኙት ሀገሮች አንዷ ናት። በእንደዛ የሚመጡ ገንዘቦች ሁሉ ምን ላይ እንደዋሉ እና ምን አመታዊ ገቢው ከዓለም ሀገሮች ከአፍሪካ ሰብ ሰሃራ አፍሪካኖች ሀገር እንኳን ስና ከመጨረሻ ወደ አራተኛ ወረ አምስተኛ ናት። ይቼ ሀገር ዶክተር ብርሃኑ፣ ያለፉት አመታት የኢትዮጵያ ምጣኔ ሀብት ሁኔታ እንደምን ይገለጻል? ፓርቲያዊ መንግስት መስመር የሆነ በፓርቲ የተያዘ መንግስት የሚመራው የኢኮኖሚ እድገት የምንለው ነው እና የዚህ የኢኮኖሚ ስልት ዋና ዋና ባህሪያት፣ አንደኛ በብድር ላይ በሀገር ውስጥና በውጭ አበዳሪዎች ላይ መመካት። ያው ኢንቨስትመንቱ በእነሱ እዛ እየተወጣ ማለት ነው። ወደ ስልሳ በመቶ የሚሆነውን የሀገሪቱ የአመት ገቢ የሚሸፍነው በዳ ነው። ይሄ አንዱ ባህሪው ነው። ሁለተኛው ብሔራዊ የሆነ አንታይ ናሽናልስት የሆነ እንደ ቻይና ጋር የማይወጣደር በዝባዥ የሆነ የገዥ ፓርቲ የሚመራው መንግስቱን የጠለፈው መሆኑን ሁለተኛው ባህሪው ነው። ሶስተኛው በፖለቲካ ያልተሳሰረበትን የግሉን ኢኮኖሚ የሚያቆረቁዝ ስርዓት ነው እና ይህ ስርዓት ለተወሰነ ደረጃ የኢኮኖሚ እድገት ማምጣት ይችላል። ኢንቨስትመንቱን ከፍ ስለሚያደርግ፣ ግን ያ ኢንቨስትመንት ዘላቂ ሊሆን አይችልም። ምክንያቱም በግል ኢኮኖሚው የተደገፈ በሀገሪቱ ደግሞ ሀብት ላይ ያተኮረ ብዝበዛን የቀነሰ እድገት ስላልሆነ ልክ እንደ ገለባ ሰዓት ቡግ ብሎ የሚጠፋ ነው። ይሄ ሁላችንም አሁን ስላየ ነው ውጤቱን ባለፈ አምስት አመት ተጨማሪ መዘዛ አያስፈልግም። ላለፉት ሀያ ሰባት አመታት ዜጎች መጤ እየተባሉ ሲፈናቀሉ ቆይተዋል። አሁንም ያ ክስተት የጎላ ይመስላል የምጣኔ ሀብቱን ይህ ክስተት አይጎዳም ይሆን? ይሄ የዘር የቦሳ ወይ የብሄር የሚባለው ነገር የመንግስት መንግስት የፖለቲካ ሁኔታዎች ለኢኮኖሚ እድገት መሰረት ሊሆኑ የሚገባቸው በመንግስት ማመን በመንግስት መተማመን እና የመንግስት ፈቃደኝነት የሚሉትን የሚመለከት ነው እና ላለፉት ሀያ ሰባት ወር ሀያ ስምንት አመት አይተነዋል። ምን ያህል እንደ ጎዳል። በማንኛውም የመንግስት ደረጃ ይህንኝ የአይነት እንደ ፀብራቆች አሁን ለምሳሌ እንደ ለገጣፎ ሁኔታዎች የሚፈጠሩባቸው ወይም ከመንግስት ባለስልጣኖች ወይም ከፖለቲካ መሪዎች ወይም ከፖለቲካ አክቲቪስቶች እነህ የሚጎርፉ ብሄር ከብሄር ወር ህዝብን ከህዝብ የሚያጋጩ የሚያጣሉ ችግሮችን የሚቀሰቀሱ ፕሮፖጋንዳዎች በአገ ውስጥ በሚሰፉበት ጊዜ የሀገር የኢኮኖሚ እድገትን ደና ሰንብጅ ማለት ነው። ማንም ተማምኖ መጥቶ ሀገሪቱ ውስጥ አይሰራም ማለት ነው። ማንም ሞኝ የለም መጥቶ ገንዘቡን አፍስሶ ነገ ምን እንደሚሆን ለም በማያውቀው ነገር ላይ አንዱ አሁን ለምሳሌ የዚህ የመሬት ነው። ይሄ መሬት የመንግስት የሚባለው ነገር ኮሚኒስታዊ ነው። መሬት እንደ ሌሎቹ አንድ ሀገር ብሔራዊ ሀብት በነጻ ገበያ መሬት ባለቤትነት መረጋገጥ የኦውነርሺፕ ማለት የባለቤትነት መብት መረጋገጥና በሕግ የተጠበቀ መሆኑ ካልሆነ በስተቀር አሁንም የአገር እድገት ላይ የእርሻ እድገት ላይ የቱሪዝም ወይም የመዝናኛ የማረፊያ የምርት ሌሎች ምርቶች ማዳ ነት ላይ ሊሰጠው የሚችለው ጥቅም በጣም የተወሰነ እና ሊጠቅም የማይችል ነው የሚሆነው። ኢትዮጵያ በአፍሪካው ቀንድ የምጣኔ ሀብት ዋና ተዋናይ መሆን ስትችል ይሆን ለሚለው ዶክተር ብርሃኑ አበጋዝ መልስ አላቸው። ሁኔታ ቀንድን በሚመለከት ኬንያን ብቻ ብንጨምር ባንዳንድ ንጦው ወደ ሁለት መቶ ሀምሳ ሚሊየን ህዝብ የሚኖርበት አካባቢ ነው። በአመት ደግሞ ምርቱ ወደ አራት መቶ ቢሊየን የሚጠጋ ምርት ያለበት አካባቢ ነው እና ከዛ ውስጥ ኢትዮጵያ አንድ ሶስተኛውን ምርት ትጋራለች። ኬንያም አንድ ሶስተኛውን ትጋራለች። እንደኔ አስተያየት ኢትዮጵያ የዛ አካባቢ ምሰሶ ናት። በኢኮኖሚም ደረጃ፣ በፖለቲካም ደረጃ፣ በሚሊታሪም ደረጃ ያን አካባቢ ለማራጋትና ለማዘመን ትልቅ ሚና ለመጫወት የምትችል ሀገር ናት። ኢትዮጵያም በሽግግር ስርዓት ላይ ያለችው ጥያቄው እንግዲህ ይሄ ሽግግር በተመት ውስጥ ገብተን እዛው እየዋዠቅን እድሉ እናሳልፈዋለን ማለት ነው ወይስ ደግሞ እንዴት ነው ትልቁን ወንዝ የምንሸጋገረው የሚለውን ጥያቄ ያመጣል። እና በእኔ አስተያየት መሸጋገር የምንፈልገው በዜጎች ላይ እየተመሰረተ የዴሞክራሲያዊ ስርአት ለመገንባት ስምምነት ሲኖር ነው። የሁሉንም ዜጋ መብት የሚያከብር የፖለቲካ ስርአት መዘርጋት አለበት። የምጣኔ ሀብት ባለ ባለሙያዎቹን ዶክተር ብርሃኑ አበጋዝ እና ፕሮፌሰር ጌታቸው በጋሻውን በአድማጮቻችን ስም እናመሰግናለን። የዛሬውን መሰናዶ ያዘጋጀሁት መክበብ ሸዋ ነበር። በያላችሁበት መልካሙን ጊዜ እመኛለሁ።